ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ ቅዳሜ ግንቦት 25 ቀን 2010 ዓ ም ምሽት አስተናጋጅ ሰለሞን ክፍሌ ይሆናለሁ። ብርሃን ኃይሉ ዝግጅቱን ትመራለች። ዛሬ ከትላንት የቀጠሉ ሁለት ሰፋ ሰፋ ያሉ በወቅታዊ ሁኔታዎች ላይ የተካሄዱ ውይይቶች ናቸው የሚቀርቡት። ጊዜው በፈቀደም ሙዚቃ ይኖረናል። ውይይቶቹን ከወዲሁ ለማስታወስ ጠቅላይ ሚኒስትር አብይ አህመድ በዳያስፖራው አይን የሚለው ርዕስ የመጀመሪያው ይሆናል። ወደ ዩናይትድ ስቴትስ እንደሚመጡ በሰፊው የሚነገርላቸው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዳያስፖራው ዘንድ ምን አይነት አቀባበል ሊደረግላቸው ይገባል በሚለው ነጥብ ዙሪያ የተካሄደ ውይይት ነው። ወደ መሰረታዊ ለውጥ የሚያመጡ እንቅስቃሴዎች ባልተጀመሩበት ሁኔታ ወደዚህ መምጣታቸው ጥሩ አይደለም ብለን ነው የምንለው። እነዚህን ነገሮች ለማድረግ ከእኛ ጋር መወያየትም አያስፈልጋቸውም። አሁን እንደ ዶክተር አብይ እንደ አቶ ለማ እንደ አቶ ደጉ ያሉ ሰዎች የለውጥ እንቅስቃሴን የሚያቀነቅኑ መሪዎች ብቅ ማለታቸው በትግሉ ከፍተኛ አስተዋጽኦ ሊያደርግ ስለሚችል ያ ሁኔታ እንዳይቀለበስ የበኩላችን አስተዋጽኦ ማድረጉ ላይ ማትኮር በጣም በጣም አስፈላጊና ወሳኝ ነው። ተከትሎም ኪንና አገር ቆልፎ የያዘ ፖለቲካ አመራሩ በተለይ ከአስራ ዘጠኝ ሰማንያ ሶስት በኋላ ምንድን ነው ዲሞክራሲያዊ ማዕከላዊነት የሚባል ዲሞክራሲያዊ ማዕከላዊነት በስምምነት አንተ በዚህ ላይ ነው ወይ ስማማው? አዎ፣ እኔ ደግሞ ስማማው እዚህ ጋ ነው። ስለዚህ ሁለታችን የሚያሳርቅን ስጋ ነው። እሳቸው ከመመረጣቸው ከአስር ደቂቃ በፊት ማን እንደሚመረጥ እራሳቸው የህወሀት ሰዎች አያውቁም ነበር ነው የተባለው። ይሄ ይሆናል ብሎ የጠበቀ ሰው ያለ አይመስለኝም። እኔ አልጠበቅኩም። እንደገና በዚህ ሁለት ወር ውስጥ በየቀኑ የተደረጉ ነገሮችን ሳያቸው ግልብጥ ብዬ ከተስፋ መቁረጥ ስሜት ወደ ሙሉ ተስፋ የአዲስ አበባ ዩኒቨርስቲው የሥነ ጥበብ ታሪክ ትምህርት ክፍል መምህር አቶ አበባው አያሌውና የውጭ ቋንቋዎችና ሥነ ጽሑፍ ትምህርት ክፍል መምህሩ ዶክተር አንማው አንተነህ ናቸው። የአርበኞች ግንቦት ሰባቱን ሊቀመንበር ዶክተር ብርሃኑ ነጋንና የአረና ትግራይ ሥራ አስፈጻሚ ኮሚቴ አባሉን አቶ ገብሩ አስራትን ጨምሮ የተካሄደው ውይይት ደግሞ ይከተላል። አብራችሁን ታመሹ ዘንድ የአክብሮት ግብዣዬ ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ የኢትዮጵያ መንግስት ከሶስት ወራት ለበለጠ ጊዜ ስራ ላይ የቆየውን የአስቸኳይ ጊዜ አዋጅ ሊያነሳ ነው ዛሬ በጠቅላይ ሚኒስትር አብይ አህመድ ሊቀመንበርነት ስብሰባ ያካሄደው የሚኒስትሮች ምክር ቤት አዋጁ እንዲነሳ የሚጠይቅ የውሳኔ ሀሳብ ለፓርላማው ለማቅረብ ተስማምቷል። አዋጁ ከተለያዩ ወገኖች ቅሬታና ተቃውሞ ሲነሳበት ቆይቷል። የታወጀውም ለስድስት ወራት ጊዜ እንደነበረ ይታወቃል። የአዲስ አበባው ዘጋቢያችን እስክንድር ፍሬው መስመር ላይ ነው። እስክንድር፣ ቆንጂት፣ አንቺ እንዳልሽውም ከተለያዩ ወገኖች ለጠቅላይ ሚኒስትሩ ሲቀርብ የቆየው ጥያቄ ምላሽ ሊያገኝ ነው። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ሊያነሳ ነው። ዛሬ በጠቅላይ ሚኒስትር አብይ አህመድ ሊቀመንበርነት ስብሰባ ያካሄደው የሚኒስትሮች ምክር ቤት ይህንኑ የሚጠይቅ የውሳኔ ሀሳብ ለፓርላማው ለማቅረብ ተስማምቷል። ከሶስት ወራት በላይ በስራ ላይ የቆየው የአስቸኳይ ጊዜ አዋጅ ከውስጥም ከውጭም የተለያዩ አስተያየቶችን ሲያስከትል ቆይቷል። የካቲት ዘጠኝ ሁለት ሺህ አስር በሚኒስትሮች ምክር ቤት በታወጀው በዚህ አዋጅ ላይ በራሱ በመንግስት ውስጥም ያለው ልዩነት ይፋ የሆነው በተለይ ለፓርላማው በቀረበበት ወቅት ነው። ፓርላማው ይህንን አዋጅ ያጸደቀው ያልተለመደ ከሚባል ሰፊ ተቃውሞ ጋር መሆኑ ይታወሳል። የካቲት ዘጠኝ ተሰብስቦ የነበረው የሚኒስትሮች ምክር ቤት አዋጁን በቅድሚያ ያጸደቀውም ከሰፊ ክርክር በኋላ እንደሆነ ሲገለጽ ቆይቷል። ለስድስት ወራት እንዲቆይ የታወጀው አዋጅ ግን አራት ወራት እንኳን ሳይሞላው ሊነሳ ተቃርቧል። ዛሬ መደበኛ ስብሰባውን ያካሄደው የሚኒስትሮች ምክር ቤት ይህ አዋጅ እንዲነሳ የሚጠይቅ የውሳኔ ሀሳብ ለህዝብ ተወካዮች ምክር ቤት ለማቅረብ ተስማምቷል። አዋጁ እንዲነሳም ከስምምነት ላይ ደርሷል። ምክር ቤቱ በዚሁ ስብሰባ የአገሪቱን የፀጥታ የጸጥታ ሁኔታ መገምገሙ ተገልጿል። የተሻለ የሰላም ሁኔታ መፈጠሩን በመደበኛው የህግ ስርዓት ማስተናገድ የሚቻልበት ሁኔታ መኖሩን አረጋግጠዋል ነው ያለው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት። ዩናይትድ ስቴትስን ጨምሮ ከአገር ውስጥ እስከ ውጭ ይህ አዋጅ እንዲነሳ በተለያየ አጋጣሚ የጠየቁ ወገኖች ነበሩ። በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ይህ ግፊት ተጠናክሮ መቀጠሉ ታይቷል። የአስቸኳይ ጊዜ አዋጁን ማንሳት ከጠቅላይ ሚኒስትሩ ቅድሚያ ተግባራት አንዱ እንዲሆን የጠየቁ የፖለቲካ ተንታኞች፣ የተቃዋሚ መሪዎችና ሌሎች አስተያየት ሰጪዎችን በርካታ ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ሌላም ዘገባ አድርሶናል። ጠቅላይ ሚኒስትር አብይ አህመድ ለሀገሪቱ ጀነራሎችና የጦር አዛዦች ገለጻ ማድረጋቸውን ጽህፈት ቤታቸው አስታውቋል። ሰራዊቱ በፓርቲ ጨዋታ ውስጥ የሚሳተፍና ከመጣው ጋር እየመጣ የሚሄድ መሆን የለበትም ብለዋል ጠቅላይ ሚኒስትሩ በገለጻቸው። እንደገና እስክንድር አዲሱ የኢትዮጵያ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ ከጀኔራሎችና ሌሎች ከፍተኛ መኮንኖች ጋር የነበራቸው ቆይታ በቅርቡ ከሚኒስትሮቻቸው ጋር ከነበራቸው ጋር ተመሳሳይ ነው። መከላከያ ሚኒስትር ሞቱማ መቃሳ፣ ጄኔራል ሳሞራ ዩኑስን የመሳሰሉ ነባር የጦር መሪዎች፣ የቀድሞ አፈ ጉባኤ አባዱላ ገመዳና ሌሎችም በዚህ ስነ ስርዓት ላይ ተገኝተዋል። መከላከያ ሰራዊቱ ከፖለቲካ ወገንተኝነት የጸዳ መሪዎች ቢቀያየሩም ጸንቶ የሚቆም መሆን እንዳለበት ዶክተር አብይ አብራርተዋል ኃይለማርያም ተነስቶ አብይ ሲመጣ መቀበል ትእዛዝ የሚችልና የሚቀጥል አርሚ ከሆነ አዳብ ተብል ነው ኢህአደግ ፖለቲካዊ ስራውን መስራት አቅቶት በሱ ስንፍና የወደቀ እንደሆነ ህዝብ የመረጠው ፓርቲ ጋር መቀጠል የሚችል አርሚ መሆን አለበት ከመጣው ጋር እየመጣ የሚሄድ አርሚ ከሆነ ኪሳራ ነው ኪሳራ አዳፕተቢሊቲ ሱ ነው። በፓርቲ ጨዋታ ውስጥ ኤ ቱ ዚ የማይሳተፍ ኃይል ልክ እንደ ፕሮክሲ ዋር ሪሞትሊ ኢንቮልቭ የሚያደርግ ከሆነና ዲሲሽን ኢንፍሉዌንስ የሚያደርግ ከሆነ ኪዎስ ውስጥ እንገባለን። ኪዎስ ደግሞ አልቲሜትሊ የሚጎዳው አዝ ኢንስቲቱሽን አርሚውን፣ አዝ ኢንዲቪጁዋል እያንዳንዳችሁን ነው። በወደቀ ሀገር ውስጥ የተከበረ ጀነራል መኖር አይችልም። የወደቀ ሀገር የሚያከብረው ጀነራል የለውም። ጠንካራ ሀገር ያለው አስር አለቃ ይችላል። ከወደቀ አገር ጀነራል። በዚህ ውይይት ላይ ሌሎች ዝርዝር ጉዳዮች ስለመነሳታቸው ምን አይነት ይዘትም እንደነበራቸው በመንግስት የመገናኛ ብዙሀን የቀረበው ዘገባ አላመለከተም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ሌሎቹ ዜናዎቻችን ስንዘልቅ ሶማሊያ ዋና ከተማ ሞቃዲሾ ደቡብ ምዕራብ አካባቢ በተወሰደ አዲስ የአየር ጥቃት ቢያንስ አስራ ሁለት የአልሸባብ ተዋጊዎች መገደላቸውን የዩናይትድ ስቴትስ የጦር ሰራዊት አስታውቋል። የአፍሪካ እዝ የዩናይትድ ስቴትሱ አፍሪካም እንዳለው የዩናይትድ ስቴትስ ኃይሎች ከትናንት በስቲያ ጥቃቱን ያካሄዱት ከሶማሊያ ፌዴራል መንግስት ጋር በመተባበርና ለመንግስቱ ኃይሎች ድጋፍ በመስጠት ነው። በሌላ ዜና በሶማሊያዋ ከፊል ራስ ገዝ ፑንትላንድ የአልሸባብ ታጣቂዎች በወታደራዊ ካምፕ ላይ ተኩስ ከፍተው ቢያንስ አራት የሶማሊያ ወታደሮችን ገደሉ፣ ከአስር በላይ አቆሰሉ። ዎል ስትሪት ጋዜጣ በዘገበው መሰረት የዋይት ሀውስ ባለስልጣናት በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሩሲያው ፕሬዚደንት ቭላዲሚር ፑቲን መካከል ሊደረግ ለሚችል ጉባኤ እቅድ እያወጡ ነው። ከፍተኛ አስተዳደሩ ባለስልጣን የጠቀሰው ሪፖርት እንዳለው በሩሲያ የዩናይትድ ስቴትስ አምባሳደር ጆን ሀንትስማን የተባለውን ጉባኤ ቀን ለማመቻቸት ዋሽንግተን ከርመዋል። በሌላ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያ ሁለተኛው ከፍተኛ ባለስልጣን ተብለው ከሚገለጹት ጀነራል ጋር በዋይት ሀውስ ጽህፈት ቤታቸው ለሰማኒያ ደቂቃ የፈጀ ውይይት አድርገዋል። የፍልስጤማውያን ሲቪሎች ደህንነት እንዲጠበቅ በተባበሩት መንግስታት የጸጥታ ምክር ቤት የቀረበውን ረቂቅ ውሳኔ የዩናይትድ ስቴትስ ድምፅን በመሻር ስልጣኗ ጥላዋለች። ዩናይትድ ስቴትስ ለቅርብ ቀናቱ ብጥብጥ የፍልስጤምን ታጣቂ ቡድን ሀማስን የወነጀለች ያደረችበት ረቂቅ ውሳኔዋም አላለፈላትም። በትናንቱ ድምፅ አሰጣጥ ውሳኔውን ድምፅ የሰጠችው ለዚህ ውሳኔዋ ድምፅ የሰጠችው ራሷ ዩናይትድ ስቴትስ ብቻ ስትሆን ሩሲያ፣ ቦሊቪያና ኩዌት ሲቃወሙ አስራ አንድ አባላት ድምፅ ተአቅቦ አድርገውበታል። አድማጮች ለሰዓቱ ያሉን ዜናዎች በዚሁ ያበቃሉ። ጠቅላይ ሚኒስትር አብይ አሕመድ በዳያስፖራው እይታ ትላንት የጀመርነው ውይይት ተከታይ ነው። ወደ ዩናይትድ ስቴትስ እንደሚመጡ በሰፊው የሚነገርላቸው የኢትዮጵያው ጠቅላይ ሚኒስትር አብይ አሕመድ በዳያስፖራው ዘንድ ምን አይነት አቀባበል ሊደረግላቸው ይገባል በሚለው ነጥብ ዙሪያ አዲሱ አበበ ትናንት ከሶስት እንግዶች ጋር የጀመረውን ውይይት ዛሬ ያጠቃልላል። እንግዶቹ መቶ አለቃ አያል ሰው ደሴ ከዋሽንግተን ዲሲ የኢትዮጵያውያን ህብረ ህዝብ ብሔራዊ ንቅናቄ፣ አቶ በትሩ ገብረ እግዚአብሔር ከዳላስ ቴክሳስ የኢትዮጵያ ማኅበረሰባዊ ድርጅቶች ትብብር፣ አቶ ጣሰው መላከ ሕይወት የዋሽንግተን ዲሲ ግብረ ኃይል አስተባባሪ ናቸው። የአዲሱ መነሻ ጥያቄ እነሆ። ከጣሰው ልጀምር እፈልጋለሁ። እናንተ መግለጫችሁ ላይ የዘረዘራቸኋቸው አንድ አራት አምስት ነጥቦች አሉ። ቢያንስ የአስቸኳይ ጊዜ አዋጁ መሰረዝ፣ የሽብርተኛ ህግ መነሳት፣ ሁሉም የፖለቲካ እስረኞች ያለ ምንም ቅድመ ሁኔታ እንዲፈቱ፣ ሌላው ቀርቶ አሁን ሱዳን በሄዱ ጊዜ እንኳን በሱዳን የተወሰዱ መሬቶች የመመለሳቸው ጉዳይ በሌለበት ሁኔታ አሁን ስለሳቸው በጣም አጉልተን እንደው መደነቅና ሲመጡም የተለየ ቦታ መስጠቱ ተገቢ ወይም ትክክል አይመስለንም የሚል ነው። ግን እንደዚህ ላይ ጣሰው ስለዚህ አሁን መምጣታቸው ጥሩ አይሆንም የሚል አቋም አላችሁ? የኤዲሲ ግብረ ኃይል አባላት በአሁን ጊዜ መምጣት ጥሩ አይደለም ብለን ነው የምናስበው። አሁንም ባሉበት በዚህ ደረጃ ቢኮዝ አሁንም እሳቸው ከመጡ በኋላ ከሞያሌ፣ ከቤንሻንጉል በርካታ ወገኖቻችን እንደተፈናቀሉ ነው። በእነሱ በኩል ምንም የተገኘ ፍትህ የለም። የነጻ ፕሬሶች አገር ቤት ስኪል የሚንቀሳቀሱ አይደለም። በወታደራዊ ህጉ መሰረት የፖለቲካ ድርጅቶች እየተንቀሳቀሱ አባሎቻቸውን እያገኙ አይደለም። እነዚህ እነዚህ ነገሮች ባልፈው አልተካሄደባቸው ወይም ወደ መሰረታዊ ለውጥ የሚያመጡ እንቅስቃሴዎች ባልተጀመሩበት ሁኔታ ወደዚህ መምጣታቸው ጥሩ አይደለም ብለን ነው የምንለው። እነዚህን ነገሮች ለማድረግ ከኛ ጋር መወያየትም አያስፈልጋቸውም። በነሱ ህግ በነሱ ህግ ውስጥ ያሉ ጉዳዮች ስለሆኑ በጅማሩ መልክ አንዳንድ ነገሮችን አድርገው መምጣት ይችላሉ። የሚነጋገሩትም ነገር የላቸውም። እስረኞችን ያሰሩት እነሱ ናቸው። መፍታት የሚችሉት እነሱ ናቸው። ከእኛ ጋር ምንም ውይይት አያስፈልጉም። የተፈናቀሉ ሰዎችን ወደ ቦታቸው መመለስ ከኛ ጋር ምክክር አያስፈልገው። ከዛ በኋላ ደግሞ ሁሉን አቀፍ የሆነ የሽግግር ስርዓት መመስረት የሚቻልበትን በአገ ባሉ የፖለቲካ ድርጅቶች የሲቪክ ተቋሞችን ሰብስበው ማናገር፣ ከነሱ ጋር ንግግር መጀመር መቻል አለባቸው። ካአሁን ለማህበረሰቡ ያስተላለፉት መልእክት ለማረጋጋቱ ለምናምኑ በቂ ነው ብለን እናስባለን። ወደ ስራ ወደ ተግባራዊ ስራ ደግሞ ጅማሩ ማሳየት አለባቸው የሚል አመለካከት ነው ያለነ ግን እናንተም ጣሰው በመግለጫ እንዳመለከታችሁት ሀያ ሰባት አመት ሙሉ ከገዢዎች ያልተሰሙ ቃላት ከሳቸው ይሰማሉ። ገዢዎችንም ከስራ ወደ ጡረታ የመሳሰለ ይሄን እርምጃ የወሰዱ ናቸው እና ቢያንስ ቢያንስ በርቱ ለመምጣቱ ለማለትም ይጠቅማልና መምጣታቸው ጉዳቱ ምንድን ነው? መምጣታቸው በእንደዚህ አይነት ሁኔታ ላይ በውጭ ያለነው በዲያስፖራ ያለነውን የመከፋፈል አደጋ ሊያደርስብን ይችላል። አሁን እየተሰሩ ያሉ በኤስአር መቶ ሀያ ስምንት ዙሪያ የሚሰሩ እንቅስቃሴዎች አሉ። እነዚህ እነዚህ ነገሮች ላይ ሁሉ አስቸጋሪ ነገሮችን ሊፈጥር የሚችሉ ሁኔታዎች ሊመጡ ይችላሉ። ባልተረጋጋና መሰረቱ ባልያዘ ነገር ላይ የመምጣታቸው ከዚህ በፊት በአባይ ግድብ ዙሪያ በኢትዮ ኤርትራ ጦርነት ጊዜ እንደመጣው የማህበረሰብ ክፍፍል እንደዚህ አይነት ሁኔታዎችን ሊፈጥሩ ይችላል እና ቀስ ብለው ለመሰረታዊ ለውጥ ከሆነ የሚንቀሳቀሱት የሚያስቸኩል ነገር የለውም። የሚሰሩትን ስራ ስራ እዛው ሰርተው እዚህ ያለው ማህበረሰብ አንድ አይነት አቋም በያዘበት ጊዜ ላይ ቢመጡ እሳቸውንም ለመርዳት ትግሉንም ለመደገፍ የተሻለ ጊዜ ይሆናል። መልካም ወደ ዳላስ ወደ አቶ በትሮ ገብረ እግዚአብሔር ልሄድ። ዲሲ ግብረ ሀይል ባወጣው መግለጫ ላይ እንደጠቀመው እነዚህን ማድረግ የሚገባቸውን ሳያደርጉ ቢመጡ በተቃውሞ አጅበን እንደምንቀበላቸው ግልጽ ሆኖ ሊቀመጥ ይገባል ይባል የሚል አረፍተ ነገር እያነበብኩ ነው ከመግለጫው። በሌላ በኩል ደግሞ ሌላው ህብረተሰብ በተቃውሞ አጅቦ የሚቀበላቸው ከሆነ ቀደም ሲል ጣሰው እንደገለጠው ዲያስፖራውን ወይም እዚህ ያለው ማህበረሰብ የመከፋፈል ነገር አይፈጥርም ወይ? ይህ ኮ ምንም አዲስ ነገር አይደለም። ማንም የማንም ሀገር መሪ እንኳን እንደኛ ባለው ሀገር ብዙ የፖለቲካ ቀውስና ችግር ባለበት ቀርቶ ተረጋግተዋል ከሚባሉ ሀገሮችን መሪዎች ሲመጡ ህዝብ ጥያቄዎች ሲኖሩ ጥያቄዎቹን በሰላማዊ መንገድ ያቀርባል። ይህ ምንም አዲስ ነገር አይደለም እና ያ ሊኖር ይችላል። ይሄ ደግሞ ህብረተሰቡን የሚከፋፈልበትም ምክንያት የለም። አንዱ የምንታገልለት ዲሞክራሲ መብት የሰብአዊ መብቶች አካል እንደመሆኑ መጠን ሰው እንዳስተያየቱ፣ እንዳመለካከቱ ስሜቱን መግለጽ ምንም ለእኛ የተለየ ነገር አይደለም። እሳቸውም ለማስጨብጨብና ጥሩ ነገር ሰጥተዋል ተብሎ አድናቆት ለማግኘት ብለው የሚመጡ ከሆነ ፋይዳ ያለው አይመስለኝም። ነገር ግን ለእሳቸው ለራሳቸው በተረጋጋ መንፈስ የሚፈልጉትን የህዝብ ድምፅ እና ምክር አስተያየት ለማግኘት ከፈለጉ እዚያ አሁን ሰው እየታሰረ እየተገደለ ጊዜያዊ አዋጅ ባለበት ሁኔታ ብዙ አንገብጋቢ ጉዳዮች እያሉ አቅጣጫ የሚጠቁሙ እርምጃዎች አንድም እርምጃዎች ባልተወሰዱበት ሁኔታ መምጣት እና ከዚህ የዳያስፖራውን አድናቆትና ድጋፍ መጠበቅ ተጨባጭ ጊዜ አይደለም እና የተሻለ ጊዜ ፈጥረው መደረግ ያለባቸውን አትሊስት ጅማሮዎች ማሳየት ቢችሉ በተግባር ማለት ነው። እስካሁን በንግግር ነው በሙሉ የሰማል የወደፊት አመራራቸውን ያላመላከተ ሁኔታ ላይ ናቸው ያሉት። ወዴት እንደሚሄዱ እንኳን ምንም አይነት ጅማሮም የለም፣ የሚያመላክትም እርምጃ የለም ብለዋል። የዶክተር አብይን የወደፊት አመራር ያመላከተ እርምጃ እሳቸው ከተመረጡ በኋላ ምንም አልታየም። የእነ አቶ አንዳርጋቸው መፈታት እናያለን፣ የእስረኞች በየጊዜው መፈታት እናያለን። አቶ እንዳርጋቸው በሽብርተኛነት ተከሰው የሞት ፍርድም የታሰብባቸው ሰው ነበሩ፣ ግን ቤተ መንግስት ገብተው ተነጋግረዋል። ይሄ ምናልባት በሌሎቹ የኢህአደግ ገዥዎች ዘንድ ላይወደድ ይችል ይሆናል። የኢህአደግ ገዥዎችን እድሜያችሁ በቃ ብለው በጡረታ ገለል ያረጉበት ጊዜ አለ ወይም ያረጉበት ሁኔታ አለ። እርግጥ አንዳንዶች ሰዎች በእርግጥ እነዚህ ሰዎች በጡረታ ወጥተዋል ወይም እስከ በስተጀርባ የሚሰሩት ስራ አለ የሚል ጥርጥር ቢኖራቸውም እንዴት አቅጣጫ ምንም ያመላከተ ነገር የላቸውም አሉኝ ለማለት ነው። በተግባር ማለቴ ነው። አሁን ያልከው ነገር ሁሉ ትክክል ነው። ያም ሆኖ ግን በቁርጠኝነት መሰረታዊ ለውጥ ለማምጣት የኢትዮጵያን ችግሮች ለዘለቄታው ለመፍታት ያላቸውን ራዕይ ጥርት አድርገው የሚያሳይ አካሄድ አላየንም። በአነጋገር ደረጃም ቢሆን ኢትዮጵያ ወደ እንዲህ ነው መሆን ያለባት የሚል ነገር አስረግጠው ሲናገሩ እስካሁን አልሰማንም። ባቡሩ ገና ሀዲዱ ላይ አልገባም፣ ለማለት ነው። ከኢትዮጵያውያን ህብረ ህዝብ ብሔራዊ ንቅናቄ መቶ አለቃ እያል ሰው ደሴ፣ እንዴት ነው እንግዲህ ጅምሩ? ወይም የዚህ ውይይት አላማ ከዚህ ቀደም በባለስልጣናት ላይ ወይም በመንግስት ደጋፊዎች ላይ ብዙም ጥሩ አቀባበል የለም እና እኙ ሰውዬ ሲመጡ በዲያስፖራው ዘንድ ምን አይነት ቦታ ምን አይነት አቀባበል ይኖራቸዋል? እሺ እንግዲህ የምንፈልገው ለውጥ ከሀገሪቱ ተጨባጭ ሁኔታ ጋር እና ካለው የስርዓት ባህሪ አኳያ መታየት አለበት። ነው ይህን ግለሰብም የምናያቸው ከዛ ከነኝህ ሁለቱ ሁኔታዎች አንጻር እያደረጉ ያሉትን እና እኛ የምንፈልገውን ማጣጣም የምንችልበትን በማማዘን ነው። እነኝህ ሁለቱም ይዛ ለማስቀመጥ ያስፈልጋል። ዞሮ ዞሮ የተጀመሩት ክስተት ነው ያልኩት ለውጥ ሙሉ መጥቷል የሚል ብዥታ የለም። ይሄ ክስተት እንዳይቀለበስ የምንችለውን ማድረጉ ተገቢ ነው። ወደዚህ ሲመጡ የሚደረግ አቀባበልን በተመለከተ እንደ እንደ የፖለቲካ አመለካከቱ ሊለይ ይችላል። ዋናው ግን ማጠንጠኛው እሳቸው ከአሁን ጀምሮ እስካሁን ያደረጉት ብቻ አይደለም፣ ከአሁን በኋላ የሚመጡም ከሆነ እስከሚመጡ የሚያደርጉት እና በተግባር የሚያሳዩት ነው ወሳኝ የሚሆነው። ጥሩ ግን አሁን አንድ ጥያቄ ልድገም ለእርስዎ ዶክተር አብይ እየሰሩ ያሉትን አቶ በትሩም አቶ ጣሳውም አልተቃወሙም። ጥሩ ይዘዋል ይቀጥሉ ግን ወዲህ መምጣቱ ፈጠነ ነው ባጭሩ። ሁለቱም ያላቸው አስተያየት የሚሰሩትን እያደነቁ ማደፋፈርም አለብን፣ ማበረታታት አለብን እያሉ መምጣታቸው፣ ግን ወቅቱ አይደለም ይላሉ። እርስዎ ምን ይላሉ? በእኔ በኩል የሀገር መሪ ነኝ እስካሁን ድረስ መምጣትን የምናቆምበትን ምክንያትም የለም። የኅብረተሰብን ሰብስቦ ማነጋገር የአንድ አገር መሪ ኃላፊነት በቅድሚያ የሚሰጣቸው ሁለት ኃላፊነቶች የሀገርን አንድነት ማስከበርና የህዝቡ ደህንነት መጠበቅ ነው። በእነኝህ ሁለቱ ረገዶች ህብረተሰቡ በየትኛውም የዓለም ክፍል ያለን በሀገር ውስጥ የሚሆን ከሀገር ውጭ ካለ ጋር መመካከር የስራው ባህሪ የግድ የሚለው ይመስለኛል። ስለዚህ አትምጡ ብሎ መከልከሉም አግባብነት ያለው አይመስለኝም። ከመምጣታቸው በፊት ማድረግ ያለባቸውን እንዲያደርጉ አጥብቀን ማሳሰብና በዛ ረገድ የሚደረግ ነገር ካለ በእኛ በኩል ማድረግ ነው። ትግሉን ማቆም ማለት አይደለም። ትግሉ መቀጠል ያለበትም ይሄንን ማድረግ አለባቸው የምንለው እንዲያቀር እ ጥሩ ግን፣ ቢያንስ ሁለቱ እንግዶች አትምጡ ብለው አልከለከሉም። ሊከለክሉም መብት የላቸውም። አስተያየታቸው ግን ባይመጡ አሁን መልካም ነው ነው። እንደገና ወደ ሌሎቻችሁን መለሳለሁ። አሁን እንግዲህ ጥያቄው አንድ ነው፣ ግን አንዱ በተናገረው ላይ ጭማሬ ወይም የተለየ አስተያየት፣ እንዲሁም ደግሞ ሌላ ትዝ ያላችሁን ነጥብ የምትጨምሩበት ነው እና ከጀመርኩበት ወደ ጣሰው ልሂድ በእኛ አመለካከት እንደ እሳቸው መምጣት የሚሰሩት ነገር ይወስነዋል። በዋናነት ግን እኛ እዚህ ያለነው በእኛ አመለካከት አገር ቤት ያለውን ማህበረሰብ ድምጽ ነን ብለን ነው የምናስበው። ስለዚህ እዛ በሚገባ በተለያየ ቦታ እየሄዱ ማህበረሰቡን አነጋግረዋል። የማህበረሰቡን ስሜትና ፍላጎት ተረድተዋል። ከዚህም ያለውን ሁኔታ በሚገባ እንደሚደርሳቸው እንደሚሰሙ የታወቀ ነው። ስለዚህ እዚህ መምጣት መቸኮሎ አስፈላጊ አይደለም ነው ማህበረሰቡ በአገር ቤትም የእኛ ቀርቶ አገር ቤት የተጠየቁት ጥያቄዎች የእኛ የምናነሳቸውን ነው። እኛ የማህበረሰቡ ድምፅ ነን፣ ሌላ ፍላጎት የለን። በተመሳሳይ ደግሞ በአንድ ድርጅት ወይም በአንድ ግለሰብ የሚመጣም ለውጥ የለም። ስለዚህ ሌሎቻችንም የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ መምጣት አለበት ብለን የምናምን በሙሉ በዚህ እንቅስቃሴ ውስጥ ተሳታፊ መሆን የተጀመሩ ስራዎቻችንን እያጠናከርን መሄድ ይኖርብናል። እኩል እሳቸውም ቢሆኑ ጀርባቸው የቲፒኤልፍ እንቅስቃሴ እንዳለ እናቃለን። መስራቱን ፍላጎት ቢኖራቸው የሚይዟቸው ነገሮች እንዳሉ እናቃለን። ስለዚህ የእኛ በዲሞክራሲ አገር ቤት እንዲገነባ የሚፈልገው ሀይል ጠንክሮ መታገል እና መንቀሳቀስ ለእሳቸውን ብርታትና ድጋት የሚሰጥ ጉዳይ ነው። የመጡበትም ወደዚህ ቦታም የደረሱት የማህበረሰቡ እንቅስቃሴ መጠንከር እና ትልቅ ደረጃ ላይ መድረስ ነው ብለን ነው የምናምነው እንጂ በወያኔ ፍላጎት እና በእነሱ ፈቃድ እንዳልመጡ ነው እኛ የምንረዳው። ስለዚህ በውጭ ያለውም በአገር ቤትም ያለው ትግል መቀጠል ለእሳቸውን ጉልበት የሚሆን ነገር ነው። ግን የሚነሱ ጥያቄዎች በሙሉ እዛ አገር ቤት ያለው ማህበረሰባቸው የጠየቃቸው የተነሱ ነገሮች ናቸው። እዚህ ቢመጡ የምንጨምርላቸው ነገር የለም በጥያቄና በሀሳብ ደረጃ አመለካከታችን ድምፅ ለሌለው ወገን ድምፅ ለመሆን ነው። እዚህ የምንንቀሳቀሰው የምንሰራው ባለስልጣኖች የሆኑ ሌሎች ሲመጡ ተቃውሟችንን የምናሰማው ድምፅ ላጣው ማህበረሰብ ድምፅ ለመሆን ብቻ ነው። ሌላ ከዛ የተለየ ፍላጎት የለንም። እኛ የፖለቲካ ድርጅትም አይደለንም። ግን ማህበረሰቡ ያነሳቸው ጥያቄዎች መመለስ አለባቸው። እነሱን ካደረጉ ወደዚህ ቢመጡ የበለጠ ለመነጋገር የበለጠ ለስራዎችን ለመስራት አመች ሁኔታዎችን ይፈጥራል። እነዚህ ነገሮች በሌሉበት ሁኔታ ግን በተለይ ወያኔን የመሰለ ስርዓት ከጀርባቸው ተቀምጦ ዝም ብለን ቁጭ ብለን የምናይበት ምክንያት የለም ነው ዋናው ፖይንት። ነገር ግን ጠቅላይ ሚኒስትሩ በስፖርቱ በዓል ለመገኘት እንደማይችሉ ብንረዳም መምጣታቸው ማይቀር ከሆነና ከመጡ ግን ግብረ ኃይሉ፣ ሌሎችም ማህበረሰብ እዚህ በሚዘጋጅ ስነ ስርአት ላይ ካለ ጠቅላይ ሚኒስትሩን ለጥያቄና ለውይይት ለመጋበዝ ምን አይነት ዝግጅት አድርጋቸዋል? አቶ እንግዲህ በአሁኑ እርግጥ መምጣታቸውን አንደግፍም በአሁኑ ሰዓት ብላቸዋል፣ ግን ከመጡ ይሄን ሁሉ አልፎ ከመጡ ምን አስባቸዋል ማለት ነው። በዋሽንግተን ዲሲ ባለው ኤምባሲ ማህበረሰቡ ስብሰባ ተጠርቶ ነበረ። እዛ ላይ መጥተን እኛም እንደ ማህበረሰብ ከዚህ በፊት ከምናደርገው ቀየር ባለ መልኩ በዚህ በፊት ያው ስብሰባ ሲደረግ ተቃውሟችን ነው የምናሰማው። አሁን ግን ከማህበረሰቡ ጋር እንደው ለየት ያለ ሁኔታዎች አሉ፣ ኑና ተነጋገሩ የሚል ሀሳብ ስለመጣ እኛም ያሉንን ጥያቄዎች ለማቅረብ ተዘጋጅተን ሂደን ነበረ። ነገር ግን እዛ በደረስን ጊዜ ያጋጠመን ነገር ያው እናንተ መግባት ትችላላችሁ፣ ግን የእኛ ሚዲያ ብቻ ነው መሆን ያለበት ነው። ያ ደግሞ ከዚህ በፊት ከምናውቃቸው የራሳቸውን ፕሮፓጋንዳ የሚሰሩበት ጉዳይ ስለሆነ ነፃ ሚዲያዎች በዚህ አካባቢ ያሉ ገብተው ዘገባውን አብረው ይዘግቡ ያኔ ሳይሆነ መልዕክቶች ማህበረሰቡ ጋር ሊደርስ ይችላል የሚለውን ነገር ተነጋግረናል። ግን ለዛ ፈቃደኞች አይደሉም። የሚያሳየን ነገር ለኛ አሁንም በበቂ ደረጃ ነጻ አይደሉም ብለን እናምናለን። እንደዚህ አይነት ነገሮች መስተካከል መቻል አለባቸው። ከማህበረሰቡ ጋር ለመነጋገርም ሲመጡ እነሱ በፈለጉት ብቻ በራሳቸው ሚዲያ በራሳቸው መንገድ የሚፈልጉትን ሰው እየመረጡ እንደዚህ አይነት አሰራር እስካለ ድረስ የማህበረሰቡ መሄድ እና መገኘትም ጥቅም የሌለው ነገር የለም፣ ለፕሮፓጋንዳ ጉዳይ ካልሆነ። ወደ አቶ በትሮ ሊሄድ የኢትዮጵያ ማህበረሰባዊ ድርጅቶች ትብብር ባለፈው ጊዜ የተለያዩ ስብሰባዎች ጠርቷል። አሁንስ ጠቅላይ ሚኒስትሩ ቢመጡ እሳቸውን ለማግኘት እድል ቢኖር በእናንተ በኩል በትብብሩ በኩል ተሰባስቦ ሀሳብ አደርጅቶ ጥያቄ ለመጠየቅና ውይይት ለማድረግ እቅድ አለ ወይም በአጠቃላይ ቀደም ሲል ባልነው ላይ ምን አስተያየት አለሁት? በሁለቱም እንግዶች ላይ የሚሰጡት አስተያየት የሚያክሉት፣ የሚቃወሙት ከመጡ በኋላ ግን በምን መልኩ ይምጡ፣ ሁኔታዎችን ማመቻቸትና ያንን አጋጣሚ ተጠቅሞ ለሀገር የሚጠቅም ፍሬያማ የሆነ ውይይት እንዲካሄድ ለማድረግ ጥረት ማድረግ ይገባል። በእናንተ በኩል ምን አለ ማለት ነው። በስፖርቱ ላይ የመምጣታቸው ሁኔታ ጠቃሚ ያልመሰለን ቦታው መድረኩ ራሱ ብዙ በተሰበሰበበት በኳስ መጫወቻ ሜዳ ላይ መጥቶ ንግግር ማድረጉ ከዚያ የሚገኘው ፍሬ ነገር እስካሁን ካየናቸው በየ- በየቦታው እየሄዱ ከሚያደረጉት ንግግሮች የተለየ ሊሆን ስለማይችል የሕዝቡን ስሜትና ፍላጎት ጥያቄ የሚያስተናግድ ባለመሆኑ አመቺ መድረክ አይደለም ለእንዲህ አይነት ውይይት የሚመጡት ለቁም ነገር ከሆነ ከሚልም አንጻር ጭምር ስለሆነ አሁንም እኛ ተስፋ የምናደርገው አንደኛ እሳቸውን ወደዚህ በሚመጡበት ጊዜ የሚገኙባቸውን ሁኔታዎች የሚያመቻቹት አካሎች ሁሉን አቀፍ የሆነ ማንኛውም የኢትዮጵያ ጉዳይ ያገባኛል አስተያየት ያለው ለእሳቸው አካሄድ ድጋፍ መስጠት የሚፈልግ የተሳሳቱበት ላይ ደግሞ በዚህ መንገድ መሄድ አያዋጣም፣ ሀገራችን ይጎዳል ብሎ ቅሬታውን ማሰማት የሚፈልገው ሁሉ መስተናገድ በሚችልበት ነጻ በሆነ መድረክ መልክ ከተመቻቸ በእውነቱ መምጣታቸው ለሁሉም ጠቃሚ ሊሆን ይችላል። እናንተስ የኢትዮጵያ ማህበረሰባዊ ድርጅቶች ትብብር ያቀደው ነገር አለው ብዬ ነበረ። እንደ አዎ፣ እኛ አጋጣሚው ከተገኘ የምናምነው ህዝባዊ ስብሰባዎች ወጣ ባለመልኩ የፖለቲካም ማህበረሰባዊም አክቲቪስቶችም ታዋቂ ግለሰቦችም የተለያዩ የህብረተሰብ ክፍሎችን የሚወክሉ በሀገር ጉዳይ ላይ ብዙ ያሰቡበት ብዙ እንቅስቃሴ ያደረጉ እና የሀገር ጉዳይ የሚያስጨንቃቸው ሰዎች የሚገኙበት ጠበብ ያለ ውይይት መድረክ ማመቻቸት የሚቻልበትን መንገድ እናያለን። ያ የሚቻል ከሆነ ደግሞ በዛ ላይ በእውነቱ እስከ ዛሬ ድረስ የተለያዩ ጉባኤዎች የተደረጉ እዚህ በዳያስፖራው ብዙ ምሁራን ያደረጓቸው ጥናቶች አሉ። ኢትዮጵያ ከየት ወደ ትሄድ በሚለው ላይ ብዙ ብዙ የተሰባሰበ የእውቀት እምቅ ስላለ ከዛ ውስጥ ጨምቀን በዚህ አቅጣጫ ብኬድ ይጠቅማል በሚል በጀመሩት የለውጥ አቅጣጫ እንዲገፉበት እንዲበረቱ ከውስጥ ያለባቸውንም ጭንቀትና ተግዳሮት ለመቋቋም ድጋፍ ሊያገኙባቸው የሚችሉባቸውን አቅጣጫዎች ለመጠቆም እድሉን መጠቀም እናስባለን። ጥሩ ከመጡ ግን ወደ መቶ አለቃ ሊሄድና ንቅናቄያችሁ አንዳንድ ያቀደው አለ። ይህንንም ጥያቄ ይዘው ሌሎችም የሚጨምሩት ካለ ለእድሉ ነርሶ ልስ። በእኛ በኩል ድርጅታችን እንደ ቅዳለው ይሄ ግድ በተናጠል የሚቀርብ ሳይሆን ጠቅላላ በአገሪቱ ወደፊት ተጣፋ ላይ በአገዛዝ ላይ ያለው ስርዓት ማድረግ ይገባዋል የምንለውን የምናቀርብበት ሁኔታ አለ። በተናጠል ሳይሆን ግን በአቶ እንዳሉት ሰብሰብ ባለ መልኩ ሊሆን ይገባል። ስብጥጥሩ በወጣ መልክ የሚደረግ አቀራረብ ውጤትም አያመጣም። በተለይ በፖለቲካ ድርጅቶች በኩል የየግል ፍላጎትና ጠባብ የፖለቲካ ፕሮግራማችንን የተመረኮዘ ሳይሆን ሀገሪቱ ያለችበትን ዙሪያ ጥምጥም ችግር ባስተባቃ መልኩ መፍትሄ ይሆናሉ ከሚባል አሁን ካለው አገዛዝም ማዶ ባይ የሀገርና ሕዝብ ጥቅም ባስቀደመ መልኩ የተደረጉ አሁን እንደገና አቶ ቀትሩ እንደጠቀሱት የደለቡ ሰነዶች አሉ። ብዙ ጥናቶችም የተደረጉ አሉ። እና እነህን በቀና መንፈስ ለመነጋገርና ተወያይቶ ወደ ተግባር ለመሄድ የሚያስችል ንድፍ ለመንደፍ ከሌሎች የፖለቲካ ድርጅቶች ጋር ሆኖ እንዳልኩት፣ በተናጠል ሳይሆን የሀገሪቱ አኳያ ከህዝብ ጥቅም አኳያ በማየት እነኚህ ነገሮች የሰከነ የፊት ለፊት ውይይት ሊደረግ የሚደረጉ የሚችሉባቸውን ሁኔታዎች ማመቻቸት ይችላሉ የሚል እምነት አለን። በእኛ በኩል የምንገፋውም ይሄንን ነው። በተናጠል የሚደረግ ነገር ሊኖር አይገባውም። ሁላችንም ጉዳይ ነው። ይሄ ጉዳይ ግን እንዲሁ አደባባይ ለተሰብስቦ የሚደረግም አይደለም። ይሄ ከሆነ በኋላ ስቴዲየም ላይ የሚደረግ ንግግር ቢያደርጉ የትም ቢሆን በእውነት አግባብነትም ይኖረዋል፣ የተሻለ ውጤትም ይኖረዋል። መልካም። ቀደም ሲል የስፖርቱን ጉዳይ በተመለከተ ጣሰው አንድ ሀሳብ ሊሰጥ ሲል ነው ያቋረጥኩት። አቶ ጣሰው ምን ነበረ? ከዙ ጋር በተያያዘ ከፌዴሬሽን እንግዲህ የሳቸውን መምጣት የተመለከተ ነገር ስለምንዋይ ተያያዥነት አለው ብዬ ነው። ምን ነበር የነበረ ሀሳብ? ቶበቱም መቷል፣ ታያል፣ ሰውም አንስተውታል። በዛ በቦታው ላይ መጥቶ መናገሩ የዲስኩር ጉዳይ ካልሆነ በስተቀረ ማህበረሰቡን የሚያነጋግር ነገር አይሆንም እና ኤስፍኔ የቦርድ አባላት ያደረጉት ውሳኔ በጣም ወቅቱን የተመለከተ እና ያለውን ችግር ያገናዘበ የበሰለ ውሳኔ ነው ያደረጉት። በዚህ አጋጣሚ እሱን ለማመስገን እወዳለሁ። በእኔ በኩል መልካም ሶስታችሁንም አመሰግናለሁ። አንድ አራት አምስት ደቂቃ አለኝ፣ እንደው እጥር ምጥን ባለች ሁኔታ ትዘጉልኛላችሁ። በዛው ቀጥልና መዝጊያ ሀሳብ ካለህ ጣሳው፣ እድል ስጥህ፣ ከሌለ ግን ወደ ሌሎቹ አሳልፍልኝ። መሰረታዊ ነገሩ ጠቅላይ ሚኒስትር ዶክተር አብይ እያደረጉ ያሉት ነገር ላይ ምንም ተቃውሞ እንደሌለን ግልጽ እንዲሆን ነው። በመሬት ላይ የሚሰሩ ስራዎችን ማየት ይኖርብናል። ለዛ ደግሞ ተባባሪ መሆን አለን። በኔ በኩል አመሰግናለሁ ለሰጠኝ ዕድል። እሺ መቶ አለቃ ሀገራችን የነበረችበትን የሕልውና ማጣት አደጋ መጀመሪያ ደረጃ በሚባል መልክ ረገብ ማለት መቻሉ ሁሉም ለአገዛዙም በተለይ ለኢትዮጵያ ሕዝብ የተቻለ ድልን የፈጠረ ስለሆነ ይሄ ድል ከመክሰሙ በፊት የሚደረገውን ትግል ማቆም በምንም መልኩ እንደማያስፈልግ ይሄ ትግል ግን ከጠባብ የፖለቲካ አጀንዳ ወይም ፍላጎት የመነጨ ሳይሆን የሀገርና ሕዝብን ጥቅም ባስቀደመ መልኩ እንዲሆን ማድረጉ እና በዶክተር አብይም በኩል የተጀመረው ነገር እንዳይከስም መጠኑን የመጠኑን ለመገመትና በስሊት ውስጥ ብናስገባው ጥሩ ይመስለኛል። በመጨረሻ ዶክተር አብይም ኢትዮጵያን የምታክል ታሪካዊት ሀገርና ኢትዮጵያን ለዚህ የሚያክል ታላቅ ህዝብ የመምራት እድሉ ስላገኙ ከባድ ኃላፊነት እንደተጣለባቸው ይገነዘቡታል የሚል እምነት አለኝ። በጣም አመሰግናለሁ። አቶ በትሩ የዘንድሮ እንግዲህ የስፖርት አስተናጋጅ ነዎት። ሌላው ሰው እንዲመጣ ግን ያው በደንብ ታስተናግዳላችሁ፣ ተዘጋጅታቸዋል ብዬ አስባለሁ። ለዚህ ውይይት የማጠቃለያ ሀሳብ ካለዎት የመጨረሻውን እድል እርስዎ እሰጣለሁ። ላስ በእንግዲህ አስተናጋጅነቱ የታወቀ ነው ስፖርት ፌዴሬሽን ኑም አንጻር አንዳንድ ተግዳሮቶች በገጠሙት ጊዜ በድል አድራጊነት የወጣበትን በዓሎች የምናዘጋጅ ስለሆነ በዚህ በኩል ሀሳብ አይግባችሁ። ሁላችንም የምንታገለው እና የምንመኘው ኢትዮጵያ የነጻነት ምድር የህዝቡ አንድነት የተጠበቀ እኩልነት፣ ፍትህ የሰፈነበት ሰብአዊ መብቶች የሚከበሩባት ሀገር እንድትሆን ነው። ወደዛ አቅጣጫ የሚወስዱት መንገዶች ብዙ ናቸው፣ የተወሳሰቡ ናቸው። ቅድመ ጧለቃ እንዳሉት የሂደት ጉዳይ ነው። አሁን እንደ ዶክተር አብይ አቶ ለማ እና አቶ ደጉ ያሉ ሰዎች የለውጥ እንቅስቃሴን የሚያቀነቅኑ መሪዎች ብቅ ማለታቸው ለትግሉ ከፍተኛ አስተዋጽኦ ሊያደርግ ስለሚችል ያ ሁኔታ እንዳይቀለበስ የበኩላችን አስተዋጽኦ ማድረጉ ላይ ማትኮር በጣም በጣም አስፈላጊና ወሳኝ ነው። ይሄ ነገር ከከሸፈ ወደ ነበርንበት ሳይሆን ወደ ባሰ ሁኔታ፣ ወደ ባሰ ቀውስ ሊያመራ ስለሚችል በዚህ በኩል ሁላችንም ኃላፊነት እንዳለብን እነሱ የሚያደርጉትን ብቻ መጠበቅ ሳይሆን በእኛ በኩል የለውጡ ሂደት እየበረታ እየጎለበተ እያሸነፈ እንዲሄድ ለማድረግ ሁላችንም ያላሰለ ከዚህ ቀደም ካደረግነው የበለጠ እንጂ የሚያዘናጋን ጊዜ አለመሆኑን ማሳሰብ እፈልጋለሁኝ። ና የጀመርነው እንቅስቃሴ ሁሉ ኤስ አር ዋን ስክስቲ ኤይትን ጨምሮ ለዶክተር አብይ አካሄድ ትልቅ ድጋፍ ሊሰጣቸው የሚችል ነው። ኢትዮጵያን ወደኋላ ከሚጎትቱና ወደፊት ለመግባት ብሩህ ራዕይ ያላቸውን ወገኖች ለይቶ የሚረዳ ና የሚደግፍ የሚያበረታታ ህዝብ ከጎናቸው መሆናቸውን የሚያረጋግጥ አካሄድ ሁሉ መቀጠል ያለበት ስለሆነ ሁላችንም ነቅተን ሁኔታዎችን በቅርብና እለት በእለት የሚደረጉትን እየተከታተልን በጎውን በጎ ነው እያል፣ ስህተት ሲሰራ ደግሞ መስተካከል አለበት እያል ግፊታችንን መቀጠል አለብን። በዚህ በኩል ሁላችንም ኃላፊነታችን እንድንወጣ አደራ ማለት እፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። ከዳላስ ቴክሳስ አቶ በጥሮ ገብረ እግዚአብሔር የኢትዮጵያ ማህበረሰባዊ ድርጅቶች ትብብር ከዚሁ ከዋሽንግተን ዲሲ የኢትዮጵያውያን ህብረ ህዝብ ብሔራዊ ንቅናቄ መቶ አለቃ እያል ሰው ደሴ የዲሲ ግብረ ኃይል አስተባባሪ አቶ ጣሰው መላከ ህይወት እግዚአብሔር ይስጥልኝ። ሶስታችሁንም አመሰግናለሁ። በአድማጮች ስ በጣም እናመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ይሄኛውም በትላንትናው ምሽት የተጀመረ ውይይት ነው። በኢትዮጵያ የተያዘውን የተሃድሶ እንቅስቃሴ ጅምር ተጨባጭ እንዲሆን የሚጠበቀውን ለውጥ ምንነትና ዘለቄታ በአንድ ወገን፣ ሁኔታው የፈጠራቸውን እድሎችና ፈተናዎች ደግሞ በሌላው ለመመርመር የሚጥር ውይይት ነው። ተወያዮች የአርበኞች ግንቦት ሰባቱ ሊቀመንበር ዶክተር ብርሃኑ ነጋ፣ የአረና ትግራይ ሥራ አስፈጻሚ ኮሚቴ አባሉ አቶ ገብሩ አስራት የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና በአዲስ አበባ ዩኒቨርሲቲ የውጭ ቋንቋዎች ሥነ ጽሑፍ ትምህርት ክፍል መምህሩ ዶክተር አንማው አንተነህ ናቸው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነው። በትላንትናው ምሽት ቅንብሩ እልባት ካደረገበት ይንደረደራል። አቶ አበባው አያሌው በሁለተኛው የትኩረት ነጥባቸው ለረጅም ጊዜ ሳይገኝ ቀርቶ የነበር ያሉትን ነጥብ ያነሳሉ። ሁለተኛ ደግሞ አሁን የማነሳው ምንድን ነው? እቺን ሀገር ቆልፎ የያዛት ከፖለቲካ አመራሩ በተለይ ከአስራ ዘጠኝ ሰማኒያ ሶስት በኋላ ምንድን ነው ዲሞክራሲያዊ ማዕከላዊነት የሚባለው? ዲሞክራሲያዊ ማዕከላዊነት በስምምነት አንተ በዚህ ላይ ነው ወይም የተስማማው አሁን ደግሞ ምስማማው እዚህ ጋር ነው፣ ስለዚህ ሁለታችን የሚያስታርቅ ጋር ነው እዚህ ጋር ነው የጋራ ፍላጎታችን የትኛው ይሄ ነው። እና አንድ የፖለቲካ ፍላጎት ያላቸው ሰዎች ተሰብስበው ምንድን ነው ሲያደርጉት የነበረ አይ ሀገሪቱን የምንገዛው በዚህ መንገድ ነው፣ ሀገሪቱን የምናስተዳድረው በዚህ መንገድ ነው። ለግለሰብ እንደገና ደግሞ ለፖለቲካ ዓላማ ለፖለቲካ ግብ፣ ለአዲስ አስተያየት፣ ለአዲስ ትኖተርይ መንገድ የማይሰጥ የፖለቲካ ድርጅት ነበር ነበር። እና ይሄንን ራሱ እሱ መውጣትና አይ ይሄ ከሆነ ሀገሪቱን ሊያስማማ የሚችል ነገር ፈርቅ እንጀምር መጀመሪያ ላይ የፖለቲካ እስረኞች ይፈቱ። እነዚህ ከተፈቱ በኋላ የሚቀጥለው እርምጃ እርግጥ አናውቀው። እንግዲህ ዶክተር አብይ ይህን ሁሉ ሲያደርጉ ምናልባት የሚገምተው ምንድ ነው፣ የሀገሪቱ ሁሉ ያገባኛል የሚል የፖለቲካ ኃይሎች ተሰብስበው አንድ ለሀገሪቱ ውጤት የሚያመጣ ስለ ሀገሪቱ ደግሞ ከህገ መንግስት ጀምሮ ይሄ ተስተካክሎ ይሄ ተሻሽሎ ኢትዮጵያን ኢትዮጵያ ሊያሰኙ የሚችል ነገር ያመጣሉ ብዬ አስባለሁ። ወደዛ እርምጃ እየሄዱ ይመስለኛል። ሁለተኛ ግን ምንድን ነው ፊት ላይስ ያለው? አሁን እንግዲህ እንደዚህ አይነት የፖለቲካ እርምጃዎች እየተወሰዱ ምን አይነት ደግሞ ትንሽ እንደ እንጥፋትም ሊገጥመን ይችላል ምን አይነት ሳለመግባባት ሊገጥመን ይችላል ብዬ ሳስብ ደግሞ በአንድ በኩል ከህወሓት ነው የምንነሳው። እንግዲህ ህወሓት ቢያንስ ኢትዮጵያ ውስጥ ያሉ ኢህአዴግ ውስጥ ያሉ የፖለቲካ ድርጅቶች ፈልፍሏል። ኦህዴድ የህወሓት ውጤት ነው። ኢህአዴግ የህወሓት ውጤት ነው። ብአዴን የምንለውም ኢህዴን የሚባለው ምን ያክልም እንደው ታሪኩ ስለተሰወረ ብዙም ሰነዶች ስለሚ ስለማናውቀው ነው እንጂ እሱም ቢሆን የህወሓት ውጤት ነው። አሁን እንግዲህ እነዚህ ድርጅቶች ጋምቤላም ላይ ያለ፣ ሀረሪም ላይ ያለ፣ ሶማሌም ላይ ያለ የህወሓት ውጤቶች ሆነው እንግዲህ የተወሰኑ ተራመዱ ወደ ተራመደ ህዝቤን ማለት ጀመረ። እንደው እርግጠኛ ሁኑን ባናወራም ደግሞ በአህዴንም እንደዚው ህዝቤኝ ማለት እርምጃ መውሰድ ጀመረ። አሁን ህወሓት ምን ያክል ከነበረበት ተነስቶ ከነበረበት ተነስቶ የሀገሪቱን ነባራዊ ሁኔታ አዲስ የሚነሱ ጥያቄዎች ግንዛቤ ውስጥ አስገብቶ ዓለም አቀፋዊ ሁኔታዎች እንደገና ደግሞ የሀገሪቱን ኢኮኖሚ በተለይ ምክንያቱም እንግዲህ ፖለቲካ ማለት ኢኮኖሚ ነው በማለት በተለይ በአፍሪካ ከወሰድን ፖለቲካ ማለት ኢኮኖሚ ነው። ኢኮኖሚ ውስጥ እነማን እነማን ተሰለፉ፣ እነማን እነማን አሉ፣ ባለሀብቶች እነማን ናቸው? ይሄን ሁሉ ጠይቆ ራሱን ያሻሽላል የሚባል ድርጅት አለማዋኑ ነው እንቅፋቱ። ህወሓት አንደኛ አዳዲስ ሰዎችን አዲስ አመለካከት ያለው ያላቸውን ሰዎች ከሀገሪቱ ነባራዊ ሁኔታ ጋር ከሀገሪቱ ፖለቲካዊ ጥያቄ ጋር እኩል የሚጓዙ ሰዎች መፍጠር አልቻለም። አቶ አበባው እንደ ወደ ፍርድ ተደርጎ በማይነሳባቸውም ጊዜ መላልሰው በመምጣት በፕሮግራሞቻችን በውይይቶች ይሳተፋሉ። አመሰግናለሁ። ቀጣዩ የሙያ ሀጋሮ ዶክተር አንማው አንተነህ፣ በአግባቡ ማስታወቅ ያለብኝ ይመስለኛል። ለመጀመሪያ ጊዜ ለውይይት ማምጣታችን ነው። ሌላ ጠቅላይ ሚኒስትር፣ ሌላ አጋጣሚ ግን ይህች ነው ሀገር የሚመለከት ጉዳይ ላይ እንዲህ እንደአሁኑ እምብዛም በማይሞገትበት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የከፍተኛ ተቋማት መምህራንን ሰብስበው ባነጋገሩበት ወቅት ቅድም አይሞገትም ባልኩት አጋጣሚ ሲሞግቱ የተቀረጸ የቪዲዮ ምስል ለብዙዎች እይታ በቅቷል። ያነጋግር እንደነበረም አሁንም ድረስ የሚመለከቱ የሚጠይቁትን ለመጀመሪያ ጊዜ ሳመጣው አድማጮች እንዲረዱ ነው። አሁን ካለንበት አጋጣሚ ጋር የሚመሳሰለውን በሌላ ፕሮግራም እናወያዩታለን። ዶክተር አንማው ቀደም ብሎ የሦስቱንም የውይይቱ ተሳታፊዎች አስተያየት ሰምተዋል። አቶ አበባው ለአዲስ ራዕይ ፍኖተር እያሉት እድል የሚሰጥ ጎዳና እድል የሚሰጠው ጅምር የቱን ያህል ወደፊት ማራመድ ይችላል ብለው ያምናሉ። የትኞቹስ መልካም ጅምርነታቸው ይታዩታል ዘለቄታ ላለው ለውጥ። አመሰግናለሁ። እኔ መቼም በዛ ቪዲዮ ምክንያት ይሄ ቦታ ተሰጥቶኝ ከታላላቅ ሰዎች ጋር እንዲህ ያለ መድረክ ላይ እድል ስላገኘው በጣም አመሰግናለሁ። እኔ አንድ ተራ ኢትዮጵያዊ እንደ ሰው የሚያስበውን ነው ሪፍሌክት የማደርገው እኔ አሁን የተካሄደው ነገር በሙሉ ህልም መስሎ ነው የሚታየኝ የዶክተር አብይ መምጣት አንድ ኢህአዴግ ሰው እንዳለው እሳቸው ከመመረጣቸው ከአስር ደቂቃ በፊት ማን እንደሚመረጥ ራሳቸው ባለስልጣኖቹ ታላላቆቹ የህወሀት ሰዎች አያውቁም ነበር ነው የተባለው እና እንዲህ ያለ ያልተጠበቀ ነገር ነው የመጣው ከዛ በኋላም በአንድ ንግግር ብቻ ጦርነት አፋፍ ላይ የነበረ የሚመስል ሀገር እንደገና ውሃ የተቸለሰበት እስከሚመስል ድረስ ከዳር እስከ ዳር ጸጥ ያለበት ነገር ነው ያየነው እና ለማመን የሚያስቸግር በየቀኑ እንደ ህልም፣ እንደገና እውነት ነው ይሄ ነገር እያል እየጠየቅን አሁንም ያለ ነው እና በአንድ ንግግር ያንን ለውጥ ማምጣት ከተቻለ፣ እኔ ራሴ ምንም አይነት ፕሬዲክሽንስ ምንም አይነት ወደፊት መናገር ችሎታ ያለው ሰው በሙሉ ይሄ ይሆናል ብሎ የጠበቀ ሰው ያለ አይመስለኝም። እኔ አልጠበቅኩም። ይሄንን በማየት እንደገና በዚህ ሁለት ወር ውስጥ በየቀኑ የተደረጉ ነገሮችን ሳያቸው ግልብጥ ብዬ ከተስፋ መቁረጥ ስሜት ወደ ሙሉ ተስፋ ነው የተቀየርኩትን የራሴ የማናገረውም ሰው እናወራው ቢሮ ቁጭ ብለንም የትም ሆነን የምናወራው በአብዛኛው ተመሳሳይ ነው እና ያንዳርጋቸው ጽጌ መፈታት ብቻ ራሱ ያ ሁሉ ሚሊዮን ብር ለመያዝ የወጣበት ሰው እንደዚህ በነጻ ተለቅቆ ከሰውዬው ጋር ቤተ መንግስት ገብቶ ተጨባብጦ ሲታይ ይሄ ከሆነ ሌላ የማይቻል ነገር ምን አለ ወደሚያስብል ነገር ነው የሚወስደው። በእርግጥ እንዳልኩት በየቀኑ ማየት አለብን። ነገ ጠዋት ምን እንደሚሆን ብቻ አደለሁም እንደዛ ማስበው አሁን ብዙ ሰው እና እንደዚያ ቢሆን ምን ሊሆን እንደሚችል ማሰብ አልችልም። አሁን በተፈጠረው ስሜት ይሄ ሰውዬ አንድ ነገር ቢሆን ሀገር አይኖርም ከዛ በኋላ ብዬ እንዳስብ ነው ያደረገኝ። ይህን ሁሉ ማድረግ ከቻለ ይሄ ሰውዬ ቅድም ዶክተር ብርሃኑ በግለሰብ አትመን ብሎኛል። እውነቱን ነው። ግን በአንድ ሰው ንግግር በአንድ ንግግር ነው ጦርነት ውስጥ ሚገባ የነበረው፣ ወደኋላ የሄድነው ነው ብዬ ነው ማን ነው እና ይሄ ከቀጠለ ተስፋ አለ። አደጋ የለም አልልም። ግን በጣም ብዙ ተስፋ ነው የሚታየኝ አሁን። አም ሶ ኤክሳይትድ የሚቀጥለው ቀን አልፎ ቴሌቪዥን ከፍቼ ዛሬ ምን ተባለ ምን ሰራ፣ በየመድረኩ ላይ ሲገኝ የሚለው ነገር ዛሬ ምን ይላል ብሎ ጨርሶት የለም እንዴ ካልክ በኋላ እንደገና የሚለው ነገር አዲስ ይሆናል ነው ተስፋ አለኝ ነው። ግን የማይገባኝ ነገር ሀው ዝ ኢት ፖስብል እንዴት ነው ከዛ አፋኝ ነገር ውስጥ ደርሰን ወደዚህ የተሸጋገርነው በምን ምክንያት ነው የሚለው ለማስረዳት የሚያስቸግር ይመስለኛል። በእርግጥ የእንቅስቃሴው መስዋዕትነት የተከፈለበት የኦሮሞ የአማራው እንቅስቃሴ አለ ያለ። ግን አሁን ደርሶ ሁሉም ሰው አልተነሳም። የነበሩ ሰዎች በብዛት እንዳሉ ናቸው እና የተወሰኑ ሰዎች ብቻ ስለተቀየሩ ብቻ ይሄ ሁሉ ፖስብል እንዴት ሆነ? አንዳንድ ሰው አይ በፕላናቸው ውስጥ የነበረ ነው መጀመሪያውንም ቢሆን ከዚህን አመት በኋላ እዚህ ላይ እንደርሳለን ብለው አቅደዋል እና ያ ጊዜ ስለደረሰ ነው የሚል አስተያየት ሊሰጡ ሞክረዋል። እንደዛ ግን አይመስለኝም። እኔ በበኩሌ እንደዛ አይመስለኝም። ምክንያቱም ዶክተር አብይ እንዲመረቅ ፍላጎት ስላልነበረ ብዙ ትግል ስለተደረገ ሲስተማቲከል የመጡ ሳይሆን በተፈጠረው ሁኔታ እንቢ ብለው እንዲህ ብለው የመጡ ስለሆነ ነው እንደዛም የምለው። እና ይሄንን ማድረግ ከቻሉ ሌላ ማድረግ የማይችሉት ነገር የለም። ጊዜ ካገኙ ብዙ ለውጥ እናያለን። አንዳርጋቸው ተፈቷል። ዶክተር ብርሃኑ ነገ ጠዋት ይመጣል። ሌሎቹም እንደዚሁ፣ እነ ሌንጮው መጥተዋል። ስለዚህ ታምር የሚሰራ መስሎ ነው የሚታየኝ። አምሰው ኤክሳይት ደባ ፈልግ የሚያነቃቃ ስሜት ውስጥ ነኝ ብለዋል ዶክተር አንማው መልሶቻችሁ ሌሎች ጥያቄዎች ያመነጩ ይመስላል። ፈታ ፈታ አድርገን ገፋና አድርግ። ዶክተር ብርሃኑ ወደ እርሶ ነው የምመለሰው። ቅድም እርሶ በኢህአዴግ ውስጥ የለውጥ አራማጁ ኃይል ብለዋል ከዚህ ቀደም በነበረው ውይይታችን። እነሱ ወደፊት ገፍተው መጥተው ከሆነ ብለዋል ዶክተር አንማው አሁን ስጋታቸውን በገለጹበት ውስጥ እነኚህ እርምጃዎች የተናጥል ምናልባትም ፊት ለፊት በምናያቸው ጠቅላይ ሚኒስትር አብይ አህመድ የመጡ ከሆነ ጥያቄዎቹ ገዘፍ ብለው እንዲታዩ ያደርጋል። አቶ ገብሩ አስራት ሁለት ኢህአዴግ አለ ወይ የሚል ጥያቄ አንስተዋል፣ የድርጅታቸውን ተሞክሮ በትግራይ አሁንም በስር ላይ ያሉ አባሎቻቸውን ዋቢ አድርገው። ዶክተር ብርሃኑ እስኪ እነኚህን ነገሮች በታትነን እንመልከት። ለለውጡ ዘለቄታ ለተባሉት ጅምሮች ዘለቄታ ከግለሰብ ያለፈ ምናልባትም ብዙዎች የሚጋሩት ያለበትና የህብረተሰብንም የተቃዋሚም ሆነ ድርጅት ውስጥ ያሉ አካላትን ድጋፍ ይጠይቃልና የትኞቹን ጅምሮች ከፍ ወዳለ እርከን ማሳደግ ይቻላል? እንዴት? በሁለት ነገር ኮመንት ላድርግ፣ ቬሪ ብሪፍሊ። አንደኛ ቅድም ገብሩ ባነሳው እስረኞችን መልቀቅን በተመለከተ በትግራይ ውስጥ ምንም እንዲህ አይነት ነገር እየተደረገ እንዳልሆነ የተናገረው በጣም ኢምፖርታንት ነገር ነው። በቀላሉ እናየው አይገባም። በመጀመሪያ በፊት በሙሉ አልተለቀቁም። ገና በአርበኞች ግንቦት ሰባት የታሰሩ ብዙ እስረኞች ሲል አሉ እና በዚህ ሂደት ውስጥ ይወጣሉ ብለን ተስፋ እናደርጋለን። ግን በትግራይ ውስጥ ያሉት እስረኞች አልተፈቱም የሚለው እና ቀጥሎ ደግሞ ገብሩ አብሮ ያለው በህዋት አመራሮች አካባቢ እየተሰማ ያለው ሁለት ድርጅት ነው ወይ ያለው ያስብላለ ያለው በጣም ኢምፖርታንት መልእክት አለው። ይሄን በተለይ በህዋት ውስጥ የህዋት አመራር ውስጥ ያሉና ይሄ በቀድሞ ሲጠቀሙ የነበሩ ሰዎች ይህን ነገር ለማስቀጠል እና የለውጥ ሂደቱን ለማሰናከል የሚያደርጉት እርምጃ አንዳንድ ጊዜ ሆን ብለው በትግራይ ህዝብ ስም የትግራይን ህዝብ ከሌላው እንትን ለማድረግ ሊጠቀሙበትም የሚፈልጉት ነገር አለ እና አሁን ገብሮ ያለው መልዕክት በጣም ኢምፖርታንት መልዕክት ነው። የትግራይ ህዝብ እንደ ሌላው እየታሰረ የተለየ ሀሳብ ካለው እየተረገጠ ያለበት ሁኔታ ነው። ይሄ ሁኔታ ቢቀየርና እውነተኛ ዴሞክራሲያዊ ስርዓት ቢከበር የትግራይም ህዝብ ልክ እንደ ሌላው ኢትዮጵያዊ ልክ እንደ ሁላችንም መብቱ ተከብሮ የሚኖርበት አገር ነው የሚኖረው እና እነኚህ የፀረ ለውጥ ኃይሎች የሚመጣ የትግራይ ህዝብ እዛ ጨፍልቆ በእናንተ ላይ የመጣ ለውጥ ነው የሚለው ነገር በፍጹም መስመር እንዳይዝ መከላከል አለብን። መስራት ካለብን ነገሮች አንዱ የትግራይን ህዝብ ህወት ነጥሎ ህወት ወይም ከህወትም ውስጥ ለውጥ የሚፈልጉ ሀይሎች አሉ። ከህወትም ውስጥ ይሄ እስካሁን ሲሄዱበት የነበረው ያካሄድ እንደማያዋጣ የሚያውቁ ሰዎች አሉ። እነሱንም ጨምሮ ይሄ የሁላችንም እንደ አገር ሁላችንም በአንድ ላይ ነው ነጻነት የምናገኘው። ነጻነት ተከፋፍሎ ለአንድ ብሔር ለብቻ፣ ለአንድ ለተወሰኑ ሰዎች ለብቻ ይፈጠር ነገር አይደለም። ዴሞክራሲ ከመጣ ለሁሉም ነው። የተከፋፈለ ዴሞክራሲ ብሎ ነገር የለም። የተከፋፈለ መብት ብሎ ነገር የለም። እና ይሄንን ነገር በደንብ እንዲያውቁ ትፈልጋለሁ፣ የትግራይ ወገኖቻችን። አይ ቲንክ አቶ ገብሩን በዚህ ዙሪያ በደንብ በጣም አስቸጋሪ በሆነበትም ጊዜ በደንብ ይሰሩበታል ብያ ተስፋ አረጋለሁ። ይሄንን ካልኩ፣ ሁለተኛው ይሄ ተስፋ ይሄ ወጣቶቹ ሜቢ ለእነ እኔና ገብሩ እንሆናለን በሁለት አብዮቶች ውስጥ ያለፈን እዚህ ውይይት ውስጥ የመጀመሪያው አብዮት የስልሳ ስድስት አብዮት ሲጀምር የነበረውን የተስፋ ሁኔታ እናውቀዋለን። ተስፋ እንዴት ብሩታል በሆነ መንገድ ሊቀለበስና ዳሽድ ሊሆን እንደሚችል በአይናችን አይተነዋል። ጥሩ ነገር ይመጣል ተብሎ ተስፋ የተደረገበት እንዴት አድርጎ ከስሞ ኢንፋክት በታሪክም ታይቶ የማይታወቅ እጅግ አስቀያሚ የሆነ ነገር ሊመጣ እንደሚችል በቀይ ሽብር ያየ ነው። ይሄ ተስፋ ጥሩ ሆኖ እያለ መጠንቀቅ አለብን። ይሄ ነገር ገና መጀመሩ ነው። በዚህ ሂደት ውስጥ ብዙ ነገሮች ሊፈጠሩ ይችላሉ። አይቲንክ ሁላችንም መንፈሳችንን ቀይረን አካሄዳችንን ተቃቅለን ከዚህ በፊት በታሪክ የሰራናቸውን አይነት ህብረቶች ደግመን እንዳንሰራ ከዚህ በፊት አንድ አይነት አላማ አለን ወጣት ምሁራን እርስ በርሳቸው ባደረጉት ትጭት ነው። በመሀል ወታደር ገብቶ እንዲህ አይነት እልቂት ውስጥ የከሰሰን እና በተወሰነ ደረጃ በስነ ልቦና ባካሄድን በአመለካከትም ራሳችንን በተወሰነ ደረጃ ገርሰን ይችን የዚች ሀገር መከራ የሚያበቃበት እና ለሁላችንም የሚሆን ዴሞክራሲያዊ ስርአት ሁላችንንም በኩልነት የሚያይ ሀገር እንድንፈጥር ማድረግ ያስፈልጋል። ዝም ብሎ ተስፋ አድርጎ መቀመጥ ጥሩ አይደለም። ጥንቃቄ ይጠይቃል። ዝግጅት ይጠይቃል። ይሄን ቃል መሆን ያለበት ዋሽንግተንን ባደረግኩት ንግግር ያልኩት ነው። ጥሩ ነገሮች እየታዩ ነው። ይሄን ነገር ለመቀልበስ የሚሞክሩ ሀይሎች እንዳሉ ከዚህ በፊት ከነበረው የበደል ስርዓት ሲጠቀሙ የነበሩ ሀይሎች ይሄ እንዳይጠፋብን ብለው ነገሩን ለማጨናገፍ ህብረተሰቡን እርስ በርሱ ለማጋጨት የማያደርጉት ነገር የለም እና በከፍተኛ ጥንቃቄ ሊኬድ የሚገባበት ሁኔታ ነው ያለው። ከጥንቃቄው ባሻገር ደግሞ ህብረተሰቡ ይሄን ለውጥ ያመጣው ያ የህብረተሰብ ትግል ነው። ለሶስት ለአራት አመት ያለምንም ማቋረጥ መብቴን፣ ነፃነቴን እፈልጋለሁ። እንደ ሰው ልጅ መኖር እፈልጋለሁ። አገሬ ብዬ የምኖርበት ሀገር፣ መንግስቴ ብዬ ማምነው መንግስት ያስፈልገኛል ብሎ ብዙ ደም የከፈለለት፣ ብዙ ሰቆቃ የደረሰበት ህዝብ የገፋውና እዚህ ያመጣው እንትን ነው እና ይሄ ህዝብ አሁንም ዳር እስኪደርስ ድረስ እውነተኛ ዴሞክራሲያዊ ስርዓት የሚፈጠርበት ሂደት ላይ እስከሚመጣ ድረስ ይሄን ነገር ለመቀልበስ ወይም ለመበረዝ የሚደረጉ ሙከራዎችን ጠንቅቆ መጠበቅ አለበት። ይሄ ትግል ሊያልቅ ይችላል፣ ይመጣ ይችላል። እነ ዶክተር አብይ እነለማ ነገዱ ወይም ይሄ ለውጥ ኃይሎች የምንላቸው ሁሉ ይሄንን ነገር ከዳር ለማድረስ የሚያስቡ ከሆነ ጊዜ ሳይወስዱ ቶሎ ቶሎ መውሰድ ያለባቸው እርምጃዎች አሉ። ይሄ ነገር እንዳይቀለበስ ለማድረግ መወሰድ ያለባቸው አንድ ሁለቱን ይጥቀሱልን ዶክተር ብርሃኑ። አንደኛው ቅድም ገብሩ የሚያነሳው ነው። አስቸኳይ ጊዜ አዋጅ ባለበት፣ ወታደራዊ አገዛዝ ባለበት እውነተኛ ውይይትና ከፍተኛ ህዝብ ተሳትፎ ያለበት ከፍርሃት ነጻ የሆነ ውይይት ማድረግ አይቻልም። ይሄ አስቸኳይ ጊዜ አዋጅ ፍጥነት ሁኔታዎችን ከግምት አስገብቶ በተቻለ ፍጥነት የሚነሳበት ሁኔታ መፈጠር አለበት። ለዚህ ለበደል ምክንያት የሆኑት ይሄ የወታደር የሴኪሪቲ ሴክተሩ የአንድ ድርጅት የአንድ የፖለቲካ ወገንተኛነቱ ቀርቶ ለመላው ሀገር ከፖለቲካ እንትኖች ወጥቶ መላውን ሀገር የሚያገለግል ስርዓት እንዲሆን እርምጃዎች መወሰድ አለባቸው። የሕግ ስርዓቱ ማንም ሰው ስልክ እየደወለ የፈለገውን ሰረው የፈለገውን እስረድበት በሚልበት ሳይሆን በነጻነት ዳኞች ውሳኔ የሚሰጡበት መኖር አለባቸው። ከሁሉም በላይ ግን ይሄ እንዲፈጠር የምንፈልገው ስርዓት ቢያንስ በጣም ሰፊ ህዝብ ተቀባይነት ስለሚያስፈልገው ሰፋ ያለ አገራዊ ውይይት ከሚመለከታቸው ከፖለቲካ ኃይሎች ጋር፣ ከሲቪክ ማህበረሰቡ ጋር እንዴት ብናረገው ነው ዘላቂ የሆነ ስርዓት ምንፈጥር የምንችለው የሚል ውይይት በቶሎ መጀመር አለበት ብዬ አስባለሁ። ይሄ መልካም የሚመጣውን ነገር ዘላቂ ተአማኒ የሚያደርገውና የኔ ነው ብሎ ሊቀበለው የሚችለው እንደነኛ አይነት ብዙ አሉ። የዚህ አይነት በዝርዝር ጠቅሻቸዋለሁ በሌላ ንግግሬ ላይ ግን፣ እንደነኛ አይነት ሜጀር ቶሎ መወሰድ ያለባቸው እርምጃዎች አሉና እነ ዶክተር አብይ ለለማ ወደዛ የሚሄዱበት መንገድ መፈጠር አለበት። አዘርዋይስ ቅልበሳ ለሚፈልጉት ኃይሎች እድል መስጠት ይሆናል ብዬ እፈራለሁ። መልካም ዶክተር ብርሃኑ አመሰግናለሁ። አቶ ገብሩ ወደ እርስዎ ልመለስ። በዶክተር ብርሃኑም በአቶ አበባውና በዶክተር አንማው የተባሉትንም ሰምተዋል። እስካሁን የታዩትን እርስዎ በልዩነት ያነሷቸው አሁንም ጥያቄ ውስጥ የሚገቡ ጉዳዮች አሉ። ከዚያ ባሻገር ግን የተደረጉትም እርሶም ጭምር አንዳች አዎንታዊ እርምጃ ተደርገው ሊወሰዱ ይችላሉ ያሏቸው እንዴት ከዚህ በበለጠ ወደሚፈለገው አቅጣጫ እንዲመሩ በተቃውሞ ጎራ የተሰለፋችሁም ሆነ በኢህአዴግ ውስጥ ያሉትን ጨምሮ ዶክተር ብርሃኑ ደጋግመው እንደሚሉት ይሄ ወደ ሰፋ ወደሚፈልገው አቅጣጫ ፈጥኖ ወደሚያደርስ የሁሉም የሆነች አገር ወደምትፈጠርበት የምትሉት አዝማሚያ መውሰድ ይችላል። የትኞቹ ላይ ምን ልታደርጉ ትችላላችሁ? የራሳችሁንም ኃላፊነትና እድሎች ጨምረው። መልካም። አስቀድሜ አሁን እየታየ ያለው ለውጥ እንዴት መጣ እንዴትስ ሊቀጥል ይችላል በሚለው ላይ ትንሽ አስተያየት ልስጥ። መጀመሪያ ይሄ ለውጥ በመሰረቱ ህዝቡ ያደረገው ትግል ውጤት ነው። አሁን እያየነው ያለነው ሁኔታ እንግዲህ ብዙ ጊዜ ህዝብ ታግሮ ለውጥ ሲሻ ገዢዎችም አንዳንዶቹ እሱን አይተው ለመለወጥ ይሞክራሉ። አንዳንዶቹ ደግሞ ለመለወጥ ሳይሞክሩ እንዲሁ ከህዝብ ጋር ተጋፍጠው ይጠፋሉ። ስለዚህ ይሄ በኢህአዴግ ውስጥ በተወሰነም ደረጃ በተወሰነው ክፍል ልበል እንግዲህ የተያየ ያለው ለውጥ ከዚህ የህዝቡ የለውጥ ፍላጎት የመነጨ ነው ብዬ ነው የማምነው። ይሄ ደግሞ ባለፉት ሁለት ሶስት አራት አመታት ብቻ ሳይሆን ላለፉት አመታት ሃያም አመት ንበለው ከዛም በላይ ያደረገው የህዝብ ትግል ውጤት እየተደመረ እየተደመረ መጥቶ ባለፉት ሁለት ሶስት አመታት ደግሞ ከፍ ወዳለ ደረጃ እየደረሰበት ነው። በዛም ወቅትም በሁሉም ልበል እችላለሁ እንግዲህ ጎልቶ የታየው በኦሮሚያና፣ በ አማራ ክልል ሊሆን ይችላል። በሌሎች አካባቢዎችም ጭምር ግን ከፍተኛ እንቅስቃሴና ተቃውሞ ነበር በስርዓቱ ላይ የዚህ ግፊት ህዝቡም እንደ ድሮ ለመቀጠል አልፈለገም። ኢህአደግም እንደ ድሮ መቀጠል የማይችልበት ሁኔታ ስለተፈጠረ ያው ለዚህ ለውጥ ይሆናል ብሎ የመረጠው መሪ፣ ይህ አመራር ሲመረጥ ግን ድምፁም እናውቀዋለን። የተገኘው ድምፅ እንደ ድሮው ሚናን ይመስል ሙሉ በሙሉም አይደለም። እንዲያውም ትልቅ ሊባል የሚችል ማጆሪቲም አይደለም። መቶ ስምንት ነው መሰለ የተገኘው ድምፅ ሌላው ይህን አዲስ መሪ አልመረጠ ማለት ነው። ስለዚህ በዛም በሁለቱ በኩል ለውጥ በሚፈልገውና ለውጥ በማይፈልገው መካከል ያለው ልዩነት በግልጽ የሚያሳይ ጉዳይ ነው የሚሆነው። እንግዲህ ከዛ በኋላ የተለወጡ ነገሮች ሊኖሩ ይችላሉ። እስከ ዶክተር አብይ ምርጫ ግን ይሄ ኢሕአዴግ የሁለት ጎራዎች ወይ የሁለት ሀይሎች ፍጥጫና ቅራኔ እንደነበር የሚያመለክተን ሆኖ ይታየኛል። ውጤቱ ግን የኢትዮጵያ የረጅም ጊዜ ትግል ነው። ዋናው ነገር ቅድም ዶክተር ብርሃን ተናግሮታል። እንግዲህ እኛ እንደ ፖለቲከኞች ብዙ ብዙም ልምድ አልፈናል፣ ተመክሮም አይተናል። ለውጥ በእውነት ለውጥ የሚሆነው መቼ ነው የሚለው ነገር ነው። አሁን ተስፋዎች፣ አገርን የማረጋጋት ጉዳይ፣ ምንድነው በኢትዮጵያ የሚፈለገው ነገር የሚለውን ነገር በመግለጽ በኩል ዶክተር አብይ ገልጸውታል። ይሄ ነው እየተደረገው ያለው እስካሁን ድረስ የተወሰኑ እርምጃዎችም ወስደዋል። በተለይ እስረኞች የመፍታት ጉዳይ ትልቅ ፋይዳ ያለው ሆኖ ይታየኛል። እነዚህ ጅምሮች ናቸው ነው የምላቸው። ኢህአዴግ በእውነት ለለውጥ ከተዘጋጀ በቅርቡ ጉባኤ ይኖረዋል። በዛ ጉባኤ የትኛው ኃይል ነው ጎልቶ የሚወጣው የሚለው ነገር መታየት ያለበት ይመስለኛል። ለምን የኢህአዴግ ጉባኤ የሚሉት አቶ ገብሩ? አዎ የኢህአዴግ ጉባኤ ይሄ አሁን የዶክተር አብይ ኃይል ፕሮግራም፣ ሆኖ ፖሊሲ ሆኖ፣ ተቋምን የሚለውጥ አስተሳሰብ ሆኖ ይወጣል ወይ ወይስ አይወጣም? ያኔ የሚታይ ይሆናል። ባለፈው ጊዜ አየሁት እንግዲህ የትናንቱ ኢንተርቪው ያዳመጥኩት፣ የደግዶ ደስቅም ኢህአዴግ የሚመራበት አንድ መርህ ነው ይለዋል፣ አይዲዮሎጂ ማለት ነው፣ አብዮታዊ ዲሞክራሲ የሚለው ግን። አሁን እየተካሄደ ያለው ግን ከዚህ ተጻራሪ ኒዮ ሊበራል አስተሳሰብ ነው እየተራመደ ያለው ነው ያለው። እንግዲህ ትንንቁ እነሱ እንደሚሉት ማለት ነው በኒውሊበራል፣ ዶክተር አብይን ማለት ነው እኔ በትክክል የሊበራል አስተሳሰብ እያራመደ ነው። ስለዚህ ኢህአዴግ በአይዶሎጂ በርዕዮተ ዓለም ደረጃም ለይቶለት ገና አልወጣም። ከዛም በላይ ይሄ የርዕዮተ ዓለም ለውጥ ከተደረገ በኋላም በፖሊሲ ደረጃም በህግ ደረጃም የሚጠበቁ ነገሮች አሉ። ይሄ ነው እንግዲህ በአንድ የኢትዮጵያ ችግር በአንድ ፓርቲ ብቻ መግፋት ስለማይቻል ሁሉም ባለ ድርሻ ፓርቲዎች እና ወገኖች ተሳትፈው አንድ የሆነ ለሁላችንም የሚያስማማ ፍኖተ ካርታ ያስፈልገናል የምለው ለውጥ ሲባል ህዝቡ የጠየቀው ከመጀመር ነው። መጀመር እንግዲህ በዚህ ለውጥ ያየነው ነገር አለ። ጽንፍነች ጽንፍም ታይቷል። ህዝብ ለህዝብ የሚያጋጩ ክልል ከክልል የሚያጋጩ ህዝብን የሚያፈናቅሉ ሁኔታዎችም አይተናል። በአመለካከት ደረጃም የጽንፍ አሳቸው አስተሳሰቦች ተመልክቻለሁ። ይሄ አሁን አልፎ አልፎም እየተላመደ ያለ ሁኔታ ስለሆነ ይሄን ትተን አገራችን እኛ የምንጠቀመው ህዝብ ህዝብ የሚጠቀመው ህዝብ ያነሳ መሰረታዊ ነገር ይህን ጽንፉ ትተን ካሁን ወዲያ እንዴት ነው ወደፊት መሄድ መቀጠል የምንችለው የሚል ለሁላችንም የሚበጀን ዲሞክራሲያዊ መንገድ ነው። ስለዚህ ዲሞክራሲን በደንብ አስረግጠን በቃል ብቻ አይደለም ይመስለኛል። የተቋም ለውጥ ይፈልጋል፣ የፖሊሲ ለውጥ ያስፈልጋል፣ የአይዲዮሎጂ ለውጥም ያስፈልጋል። እነዚህ ሶስት የተቀናጁ ለውጦች ኖረው ለሁላችንም እንግዲህ መጨረሻው ማሰሪያው ህዝቡ ነጻና ፍትሃዊ ምርጫ ያድርግ። ሲፈልግ መቶ በመቶ ኢህአደግን ይምረጥ፣ ሲፈልግ ሌሎችን ፓርቲዎች ይምረጥ። ይሄ ከተደረገ መጨረሻ ማለቴ ነው። እንግዲህ በስልጣን ለመቆራቆስ አይደለም፣ ዋናው የምንሄደው ህዝቡ በራሱ የሚወስንበት ሁኔታ ፈጥረን ህዝቡ መርጦ የፈለገውን የሚመጡበት ሁኔታ ከፈጠርን ኢትዮጵያ በሁሉም መስክኔ ወደፊት ትመጥቃለች የሚል አስተያየት አለኝ። በተጨባጭ ቶሎ መፈጸም ያለበት ይመስለኛል። ከዛ ወዲያ ህዝቡ ወሳኝ ከሆነ ሁሉ ነገር ቀላል ሆኖ ይሰማኛል። ለውጥ የማምጣት ጉዳይ ቀላል ሆኖ ይሰማኛል። መልካም፣ አቶ ገብሩ አመሰግናለሁ። የለውጥ ጅምሮቹ ዘለቄታ ተቋማዊ መሰረት ያለው ሂደት እንዲኖር ለውጡ የአመለካከትና ከዚያ የሚመነጭ የፖሊሲ ቅርጽ እንዲኖረው አጥብቀው አንስተዋል። ተናጋሪውን ቀደም ብሎ የጠቀሷቸውን ዶክተር ደብረ ጽዮንንም ሆነ ሌሎች ከፍተኛ የቀድሞ አመራሮችን ለተጨማሪ ማብራሪያና ቀጣዩን አቅጣጫ አስመልክቶ ላላቸው አስተያየት እንጋብዛለን። አቶ አበባው፣ በቀጥታ ወደ እርሶ ልመለስ። ፈተናዎቹ በከፊልም ቢሆን አለፍ አለፍ እያሉ በተለያዩ ተናጋሪዎች ተነስተዋል። እርሶ ቅድም ጀመር አድርገውት ነበር። ዋና ዋና የሚመስሎት ዛሬ ይመጣል ተብሎ የሚፈለገው ለውጥ ያ ዲሞክራሲ በኢትዮጵያ እንዲሰፍን የሚፈለግበት ሁኔታ እንቅፋት ሊሆኑ ይችላሉ የሚሏቸው ፈተናዎች የትኞቹ ናቸው? ለእርሶ አድማጮች፣ ውይይቱ አላበቃም። ተከታዩን በመጪው ሳምንት ፕሮግራማችን እናቀርባለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በአሁኑ ወቅት 815 ሚሊዮን የሚሆኑ ሰዎች በቀጣይነት በረሃብ ይሰቃያሉ። ብዛቱ ባለፈው አስርተ ዓመት ከነበረው ያነሰ ቢሆንም አሁንም ቢሆን በኤድስ በሳምባ በሽታና በወባ በሽታ ከሚሞቱ ሰዎች ይልቅ በረሃብ የሚያልቁት ይበዛሉ በማለት የአሜሪካ መንግስት ርዕሰ አንቀጽ ሀተታውን ጀምሯል። ባለፈው ሰኞ የዓለም የረሃብ ቀን ታስቦ ውሏል። ከሞላ ጎደል በብዙ የዓለም ሀገሮች በቂ ምግብ ቢኖርም 21 ሺህ የሚሆኑ ሰዎች በረሃብ ወይም በምግብ እጥረት ምክንያት በየቀኑ የሚያልቁ መሆናቸውን ለማሳሰብ የሚደረግ ጥረት ነው። ሰዎች የሚራቡት ዓለም በቂ ምግብ ባለማምረቱ አይደለም። የዓለም የረሃብ ትምህርት አገልግሎት በገለጸው መሰረት ካለፉት ሦስት አስርት ዓመታት ወዲህ የምግብ ምርት በመበራከቱና ለምግብ ያሉ ተደራሽነት በመሻሻሉ በታዳጊ ሀገሮች በምግብ እጥረት የሚሰቃዩ ሰዎች ብዛት ከ34 ከመቶ ወደ 15 ከመቶ ቀንሷል። ዋናው ችግር ግን በዓለም ደረጃ ያሉት ብዙ ሰዎች አሁንም ቢሆን በቂ ምግብ ለማምረትም ሆነ ለመግዛት የሚያስችል ጥሪት ስለሌላቸው ነው። ረሃብ የድህነት ውጤት ነው። ረሃብ ያለው ሀገሮች የማህበራዊ ሴፍትኔት ስርዓት ስለሌላቸው ነው። በብዙ ሀገሮች አብዛኛውን የእርሻ ስራ የሚያካሂዱት ሴቶች ቢሆኑም ለስልጠና የወንዶችን ያህል ተደራሽነት የላቸውም። ለብድርና ለመሬትም እንደዚሁ። ግጭት፣ በእርሻ ላይ መዋለንዋይ አለማበረታታት፣ መሬትና ብሔራዊ ጥሪት አያያዝ ጉድለት፣ የትምህርት ዕድል አለመኖር፣ በአነስተኛ የእርሻ ሥራዎች የተሰማሩ ሰዎች በተፈጥሮ ቀውስ መፈናቀላቸው፣ ዝቅተኛ የሥራ ቦታዎችን የሚያጠፋው የኢኮኖሚና የገንዘብ ቀውስ፣ ይህ ሁሉ ተደማምሮ በድህነት የሚኖሩትን ሰዎች ወደ ረሃብ ይገፋቸዋል። ካለፈው አስርተ ዓመት ወዲህ ረሃብንና አስከፊ ድህነትን ለመቀነስ በዓለም ደረጃ የተደረገው ጥረት የማይናቅ ስኬት አስገኝቷል። በከፊልም ቢሆን በርካታ ዓለም አቀፍ ተቋማት፣ መንግሥታዊ ያልሆኑ ድርጅቶች እንዲሁም ዩናይትድ ስቴትስም የምትገኝባቸው መንግሥታት ላደረጉት ጥረት ምስጋና ይድረሳቸው። ይሁንና ባለፈው ሰኞ ታስቦ ከዋለው የረሃብ ቀን ጋር በተያያዘ ከ815 በላይ የሚሆኑ በምግብ እጥረት የሚሰቃዩ ሰዎች መኖራቸውን መዘንጋት የለብንም። ጠሙን የሚያድር ልጅ መኖር የለበትም ልጆቻቸውን ለማብላት ሲሉ የሚራቡ ቤተሰቦች መኖር የለባቸውም፣ የምንልበት ጊዜ ላይ ለመድረስ ገና ብዙ ይቀረናል ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ የማጠቃለያ ዜናዎች እናሰማና እንሰናበታለን። የኢትዮጵያ መንግስት ከሶስት ወራት ለበለጠ ጊዜ ስራ ላይ የቆየውን የአስቸኳይ ጊዜ አዋጅ ሊያነሳው ነው። ዛሬ በጠቅላይ ሚኒስትር አብይ አህመድ ሊቀመንበርነት ስብሰባ ያካሄደው የሚኒስትሮች ምክር ቤት አዋጁ እንዲነሳ የሚጠይቅ የውሳኔ ሀሳብ ለፓርላማው ለማቅረብ ተስማምቷል። አዋጁ ከተለያዩ ወገኖች ቅሬታና ተቃውሞ ሲነሳበት እንደቆየ ይታወቃል። የታወጀውም ለስድስት ወራት ጊዜ ነበር። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ለሀገሪቱ ጀኔራሎችና የጦር አዛዦች ገለጻ ማድረጋቸውን ጽህፈት ቤታቸው አስታውቋል። ሰራዊቱ በፓርቲ ጨዋታ ውስጥ የሚሳተፍና ከመጣው ጋር እየመጣ የሚሄድ መሆን የለበትም ብለዋል ጠቅላይ ሚኒስትሩ በገለጻቸው። የዓለም የጤና ድርጅትና የድንበር የለሽ ሐኪሞች ኤምኤስኤፍ ከፍተኛ ኤክስፐርቶች እንዳሉት ከሆነ በአዲስ መልክ የተቀሰቀሰው የኢቦላ ወረርሽኝ በሚቀጥሉት ሳምንታት ውስጥ በቁጥጥር ስር ሊውል እንደሚችል ተስፋ አለ። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ብርሃን ኃይሉ ዝግጅቱና